ዛሬ ሐምሌ 8 2013 ዓ ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል ኢንተርኔት የማይጠቀመውን ማህበረሰብ ብቻ ሳይሆን ኢንተርኔት የሚጠቀመው ማህበረሰብ ራሱ የዲጂታል ግንዛቤው አነስተኛ ነው የመብቶችና ዲሞክራሲ እድገት ማዕከል ባልደረባ የሆነውን አጥናፍ ብርሃን የሰማ ነው የዲጂታል ሚዲያን አሉታዊ ተጽዕኖ በመቀነስ ለበጎ መዋል ስለሚቻልበት ሁኔታ ስለመከረው መድረክ በሚናገረው ዘገባ ውስጥ ሙሉ ሀሳቡ ይደመጣል። አጋጣሚ በመጠቀም ይህንን እኛ መቋቋም ሳናደርግ እናጠቃለን በሚል ይህን ኃይላችንን አጥክቶ ለመደምሰስ ሙኩራ ሌትናር ጄኔራል ባጫ ደበሌ ናቸው። በአማራና ትግራይ ክልል አዋሳኝ ስፍራዎች ስለ አገረሸው ውጊያና ስለ ኢትዮጵያ መከላከያ ሰራዊት ወቅታዊ አቋም ከተናገሩት የተወሰደ ነው። ሙሉ መሰናዶው በምሽቱ ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ዙ የምመራለው ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆየ አመሰግናለሁ ሀብታሙ። በኢትዮጵያ ከጥቂት ሳምንታት ወዲህ የኮቪድ-19 ወረርሽኝ ይዞታ በንጽጽር ከቀደመው የመቀነስ አዝማሚያ ቢያሳይም በተለያዩ የአፍሪካ ሀገሮች ሶስተኛ ዙር የወረርሽኝ ስርጭት ማዕበል የተከሰተ በመሆኑ ችግሩ ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገሮች ላይ ከፍተኛ ስጋት የደቀነ መሆኑንና ሕብረተሰቡ የመከላከያ እርምጃዎችን አጠናክሮ እንዲቀጥል የጤና ሚኒስትር ዶክተር ሊያ ታደሰ አሳስበዋል። የጤና ሚኒስትሯ ይህን ያሳሰቡት ትላንት በኮቪድ-19 ወረርሽኝና በክትባቱ ወቅታዊ ይዞታ ዙሪያ ለጋዜጠኞች ባደረጉት ገለጻ ላይ ነው። ወረርሽኙን ለመከላከልና ለመቆጣጠር የኮሮና ቫይረስ መከላከያ መንገዶችን በሙሉ አቅም ከመተግበር እና ከማስተግበር ጎን ለጎን የኮቪድ-19 ክትባት መርሃ ግብር መቀጠሉንም ገልጸዋል። ምርመራውን አስመልክቶ ሚኒስትሯ እንደተናገሩት በሀያ ደቂቃ የሚደርስ የፈጣን የኮሮና ምርመራ ማድረጊያ በሁሉም ክልሎች የተሰጠ እንደሆነ እና ማንኛውም ሰው የኮቪድ-19 ሕመም ምልክት ሲሰማው እና በኮቪድ መያዙ ከተረጋገጠ ሰው ጋር ንክኬ የነበረው ከሆነ በሁሉም ጤና ጣቢያዎች በመሄድ ምርመራውን በነጻ ማግኘት ይችላሉ ብለዋል። አዳዲስ የኮቪድ-19 ዝርያዎች ስርጭትን በተመለከተ ኢትዮጵያ ውስጥ አልፋና ቤታ የሚባሉት የቫይረሱ ዝርያዎች ከዚህ በፊት በተካሄዱ ምርመራዎች መገኘታቸውን መረጋገጡን ገልጸዋል። ዴልታ የተባለው የቫይረሱ ዝርያ መኖሩን ለማረጋገጥ ደግሞ ምርመራ ተጀምሯል ያሉት የጤና ሚኒስትር ዶክተር ሊያ፣ ዝርያው በበርካታ አገሮች ከመሰራጨቱ አኳያ ኢትዮጵያም ውስጥ ሊኖር እንደሚችል የሚጠበቅ በመሆኑ ሕብረተሰቡ የመከላከያ መንገዶችን በአግባቡ መተግበሩን መቀጠል እንዳለበት አሳስበዋል። የቫይረስ ዝርያን የማረጋገጥ አቅምን ለማጠናከርም ከእንግሊዝ መንግስት ጋር በቅርቡ አዲስ የጋራ ፕሮጀክት መጀመሩን የጠቆሙት ሚኒስትሯ ውጤቱን እንደሚያሳውቁ ከጤና ሚኒስቴር ፌስቡክ የተገኘው ዜና ያመለክታል። በተያያዘ ዕለታዊ የወረርሽኝ ይዞታ ሰንጠረዥ ባገኘነው መረጃ መሰረትም ትላንት 4880 ሰዎች ተመርምረው 75 ሰዎች ላይ ኮሮና ቫይረስ ተገኝቷል። በኮቪድ ሳቢያ የአራት ሰዎች ህይወትም አልፏል። በዩናይትድ ስቴትስ ውስጥ የኮሮና ቫይረስ ስርጭት ማሻቀቡን ቀጥሏል። ለስርጭቱ መባባስ አንዱ ምክንያት በተለያዩ ክፍለ ሀገራት በፍጥነት የሚተላለፈው ዴልታ የተባለው የቫይረሱ ዝርያ መጨመሩ፣ መከላከያ ክትባቱን የሚከተቡ ሰዎች ቁጥር ዝቅተኝነትና ፖለቲካዊ ተቃውሞ መሆኑም ተገልጿል። የኮቪድ-19 ተጋላጮች ቁጥር ያለማቋረጥ እየጨመረ መሆኑን ካስታወቁት በርካታ ክፍላተ ሀገራት መካከል የማዕከላዊ ምዕራብ ዩናይትድ ስቴትሷ ሚዙሪ ستهون ክትባቱን የሚወስዱ ሰዎች ቁጥር እጅግ ዝቅተኛ ከሆኑባቸው የሀገሪቱ ክፍሎች አንዷ ነች። በሀገር አቀፍ ደረጃ ሁለት ጊዜ ከሚሰጠው ክትባት የመጀመሪያውን የተከተበው ሰው አማካይ ብዛት ቢያንስ 50 ከመቶ ሲሆን የሚዙሪው ግን 45 ከመቶ ብቻ መሆኑ ነው። በገጠሩ አካባቢዋ ደግሞ ክትባቱን የሚከተበው ቁጥር በባሰ ደረጃ ያነሰ ሲሆን እስካሁን የተከተቡት ከነዋሪዎቹ ከ25 ከመቶ በታች እንደሆኑ ዘገባው ያሳያል። የሚዙሪው የኮቪድ-19 ሁናቴ መባባሱን ተከትሎም የባይደን አስተዳደር የክፍለ ሀገሩን ባለስልጣናት በምርመራና ክትባቶች ጥረቶች የሚረዳ የሲዲሲና የሌሎችም የጤና ጥበቃ መስሪያ ቤቶች ባለሙያዎች ያሉበት ቡድን አሰማርቷል። ለቫይረሱ ስርጭት ማገርሸት አንድም በአጠቃላዩ በክትባቱ ላይ ያለው ጥርጣሬ ጥርጣሬና በአንዳንዶቹ ክፍለ ሀገሮች እያደገ ያለው የፖለቲካ ተቃውሞ መሆኑም እየተነገረ ነው። በተያያዘ ዜና በደቡባዊዋ የዩናይትድ ስቴትስ ቴኔሲ ክፍለ ሀገር በክትባት መከላከል የሚቻሉ በሽታዎችና የክትባት መርሃ ግብሮች ዳይሬክተር የሆኑት ዶክተር ሚሼል ፊስከስ የቴኔሲ ነዋሪ ታዳጊዎችና ወጣቶችን ስለ ኮቪድ-19 ክትባቶች ግንዛቤ ለማስጨበጥ ጥረት ማድረጋቸው የክፍለ ሀገሩን ወግ አጥባቂ የምክር ቤት አባላት በማስቆጣቱ በዚህ ሳምንት ከስራቸው መባረራቸውን ገልጸዋል። የኩባ መንግስት ትላንት ማክሰኞ ባወጣው መግለጫ በአገሪቱ ውስጥ የተነሳው ጸረ መንግስት ተቃውሞ አንድ ሰው መሞቱን ሲገልጽ የሰብአዊ መብት ተሟጋቾች ደግሞ ባለስልጣናቱ ከአንድ መቶ በላይ ሰዎችን ማሰራቸውን አስታውቀዋል። መንግስት የ36 ዓመቱ ሰው የተገደለው ባለፈው ሰኞ ከሃቫና ወጣ ብላ በምትገኘው በአሮዮ ናራንጆ ከተማ በተቃዋሚዎችና በፖሊስ መካከል በተፈጠረ ግጭት መሆኑን አመልክቷል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከሆስፒታል ወጡ። ርዕሰ ሊቃነ ጳጳሳቱ የአንጀት ቀዶ ጥገና ሕክምና ተደርጎላቸው ለአስር ቀናት ከቆዩበት ሆስፒታል መውጣታቸው ተገልጿል። ዛሬ ረቡዕ ጠዋት ብፁዕነታቸውን ያሳፈረ መኪና ለቀዶ ጥገና ሕክምናቸው ከሰነበቱበት ከሮም ጌምሊ ፖሊቴክኒክ ሆስፒታል ሲወጣ መታየቱን አሶሺየትድ ፕሬስ ዘግቧል። ርዕሰ ሊቃነ ጳጳሳት ፍራንሲስ ባጋጠማቸው የትልቁን አንጀት መጥበብ የከበደ ህመም የተነሳ ሐኪሞች በቀዶ ጥገና ከፊሉን አንጀታቸውን ቆርጠው አውጥተውታል። ይህ ድንገተኛ ሳይሆን ብፁዕነታቸው በያመቱ የተወሰኑ ቀናት የረፍት ጊዜ የሚወስዱበት ስለሆነው በአውሮፓ አቆጣጠር በሐምሌ ወር መጀመሪያ በእቅድ ተይዞ የተከናወነላቸው ቀዶ ጥገና ህክምና ሲሆን የቤተ ክርስቲያናቱን መሪነት እንደ አውሮፓ አቆጣጠር በ2013 ዓ ም ከያዙ ወዲህ የመጀመሪያ ትልቅ የቀዶ ጥገና ህክምናቸው መሆኑ ታውቋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላቸው ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ሰመኝሽን ለቀደሙ ዜና እናመሰግናለን። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። አሁን ወደ ቀደመው መሰናዶ እንሻገር። የዲጂታል ሚዲያን አሉታዊ ሚናዎች በመቀነስ ለግጭት አፈታትና የዲሞክራሲያዊ ስርዓት ግንባታ አስተዋጽኦ እንዲያበረክት ማድረግ እንደሚገባ ተገልጿል። ግጭት ለማብረድ የሚያግዝ የዲጂታል የፖለቲካ ውይይት በሚል ርዕስ ከልዩ ልዩ የህብረተሰብ ክፍሎችና የማህበራዊ ሚዲያ አንቂዎች ጋር በድሬዳዋ ከተማ ውይይትም ተካሂዷል። ውይይቱን አዲስ ቸኮል ተከታትሎታል። የመብቶችና ዲሞክራሲያዊ እድገት ማዕከል የተባለ መንግስታዊ ያልሆነ ድርጅት ባዘጋጀውና በድሬዳዋ ልዩ ልዩ የህብረተሰብ ክፍሎችና በማህበራዊ ሚዲያ የማንቃት ስራ የሚሰሩ ሰዎች በተጋበዙበት የአንድ ቀን የግንዛቤ ማስጨበጫና ውይይት መድረክ ላይ ማህበራዊ ሚዲያን ለበጎ አላማ መጠቀም በሚቻልበትና በተሳሳተ መረጃ የሚደርሰውን ጉዳት በሚቀነስበት ሁኔታ ላይ ትኩረት ተሰጥቶ ውይይት ተካሂዶበታል። የመብቶችና ዲሞክራሲያዊ እድገት ማዕከል መስራችና ስራ አስኪያጅ ወጣት አጥናፍ ብርሃኔ ተራው ህብረተሰብ ብቻ ሳይሆን የማህበረሰብ አንቂዎችና መገናኛ ብዙሃን ባለሙያዎችም የዲጂታል ልዕቀት ኖሯቸው የሚያገኟቸውን ዲጂታል መረጃዎች በአግባቡ በመፈተሽ እና በመጠቀም ረገድ ክፍተት አለባቸው ይላል። ኢንተርኔት የማይጠቀመውን ማህበረሰብ ብቻ ሳይሆን ኢንተርኔት የሚጠቀመው ማህበረሰብ ራሱ የዲጂታል ግንዛቤው አነስተኛ ነው። ማህበረሰቡ ብቻ ሳይሆን ጋዜጠኞች ለሚዲያ ለመረጃ የቀረቡ ጋዜጠኞች ራሱ ክፍተት አለባቸው። የትክክለኛ መረጃን ማረጋገጥ ላይ ችግሮች ይስተዋላሉ። ሰው እነሱን ለመቅረፍ የሚሞክረው የተለያዩ በጣም ተከታታይነት ያላቸው ስልጠናዎችን በማዘጋጀት ከተለያዩ የመንግስት ግል ተቋማት የተውጣጡ ጋዜጠኞችን በማሰልጠን እንዲሁም የሰብአዊ መብት ተሟጋቾች፣ ሲቪል ሶሳይቲ አባላት እና የማህበረሰብ አንቂዎችን እነዛ ስልጠናዎች ላይ በማካተት አትሊስት ችግሩን ለመቅረፍ እየሞከር ነው የመብቶችና ዲሞክራሲያዊ እድገት ማዕከል ባዘጋጀው መድረክ ላይ ስልጠና የሰጡት ዶክተር ዮናስ አሳሽኔ ዲጂታል ሚዲያው በአግባቡ መጠቀም የሚችል ህብረተሰብ ማፍራት ጠቃሚና የሚቻል ነው ይላሉ። ካርድ የሚባል ድርጅት ያዘጋጀው ፕሮግራም ነበረ። የፖለቲካ ውይይት ኮንፍሊክትን ሴንሲቲቭ ባደረገ መልኩ በዲጂታል አለም ውስጥ በሳይበር ስፔስ ውስጥ ምን ማድረግ እንችላለን፣ ምን ትሩፋቶችና እንቅፋቶች አሉት የሚል ከተለያየ የድሬዳዋ ኮሚኒቲ የተወጣጣ ማህበረሰብ ተወካዮች ጋር ነው ውይይት ያደረግነው። ብዙ የልምድ ልውውጥ አድርገናል። ጥሩ ነው ብዬ አስባለሁ። ዲጂታል ሚዲያው የመከፋፈሉ ነገሮች ሪፖርቶችን ከማራገብ ወጥቶ የሚያቀራርቡ ነገሮች ላይ ትኩረት እንዲሰጥ ማድረግ እንደሚቻል ነው ዶክተር ዮናስ የሚያምኑት። የኢትዮጵያ ፖለቲካን ገጽ እንደ ዲጂታል ገጹ ወስደን ስናይ ብዙ አዎንታዊና አሉታዊ ገጾች አሉት። ብዙ እዳ እያመጣብን ነው። የግጭቶች አውድ ሆነዋል። ትክክለኛ ያልሆነ መረጃ መስጠት፣ ጥላቻን መዝራት የግጭቶቻችን ተቀጽላ እዛ ውስጥ እየተገለጸ ነው። ሶሻል ሚዲያ ላ እሱ ብዙ ሆኖ ይታያል። ስለዚህ ዲጂታል ፖለቲካል ዳያሎግን ስናስብ የግጭቶቻችን ገጽን ብቻ ሳይሆን እርቅን፣ እርቀ ሰላምን፣ ውይይትን፣ ሽምግልናን ሰዎችን ማቀራረብን ሀዘንን መግለጽን የሌሎችን ሰዎች ቁስል ጉዳትን መረዳትን የሌሎችን ሰዎች የሚነግሩንን ትረካዎችን የህይወት ልምዶቻቸውን ስቃዮቻውን ሰቆቃ ያጋጠማቸውን ሰዎች ሲነግሩን በማህበራዊ ሚዲያም አዳምጠን እውቅናም ሰጥተን ከነሱ ጋር እርቅ ለመፍጠር የሚደረጉ ጉባኤዎችን ውይይቶችን በዲጂታል ማድረግ የዲጂታል ግጭ እሱንም ሊሸከመው ይገባል። ለምንድን ነው ግጭቶቻችንና ጥላቻዎቻችን ብቻ? በተሳሳቱ መረጃዎች ወደ ግጭት መግባት በኢትዮጵያ ብቻ ሳይሆን በመላው ዓለም ያለ ችግር ነው የሚለው ወጣት አጥናፍ የተሳሳቱ መረጃዎች መለየት የሚችል ህብረተሰብ ማፍራት ግጭትን ለማስወገድ አስፈላጊ መሆኑን የሚናገረው በአሁኑ ሰዓት ከስድስት ከሰባት ሚሊዮን የሚሆኑ ኢትዮጵያዊ ኢንተርኔት እንደሚጠቀም የሚናገረው ወጣት አጥናፍ እነሱ ግን ተጽዕኗቸው፣ ከራሳቸው አልፎ በቤተሰቦቻቸውና በዙሪያቸው ባሉ ሰዎችም ስለሚንጸባረቅ በማህበሪያዊ ሚዲያዎች የሚሰራጩ መረጃዎች ዜጎች ላይ ያለው ተጽዕኖ በቀላሉ ሊታይ አይገባም ይላል። ወጣት አጥናፍ የሚመራው ድርጅት ከፌስቡክ ኩባንያ ጋር በመተባበር ዜጎች በኃላፊነት መንፈስ እንዲጠቀሙ ለማስቻል ልዩ ልዩ ስራዎችን እየሰራ እንዳለ በአዲስ አበባና ከአዲስ አበባ ውጭም ልዩ ልዩ የህብረተሰብ ክፍሎችን በመድረስ የግንዛቤ ማስጨበጥ ስራ እንደሚሰራ ለዩኒቨርሲቲ ተማሪዎች የግጭት አፈታት ስልጠናዎች እንደሚሰጥና የማህበረሰብ አንቂዎችና የመገናኛ ብዙሀን ባለሙያዎችም የተሳሳቱ መረጃዎችን አስቀድሞ የሚለዩበትና በኃላፊነት ስሜት የሚሰሩበት ሁኔታ ላይም እንደሚሰራ እንዲሁ ይናገራል። በዚህ ረገድ ከህብረተሰቡ፣ ከሲቪክ ማህበራት፣ ከመገናኛ ብዙሀን ባለሙያዎችና ከመንግስት ባሻገር ፌስቡክና ትዊተርም ከመሰሉ የማህበራ የአማራ ሚዲያ ኩባንያዎችም ብዙ ይጠበቃል፣ ይላል አጥናፍ። አሁን እነኚህ ተቋማት በተለይ ፌስቡክ ጥሩ ጅምሮችን እያሳዩ ናቸው ይላል። በቅርቡ ፌስቡክ አንድ ሪፖርት አውጥቶ ነበረ እና እዛ ሪፖርት ላይ ትክክለኛ ያልሆኑ ወይም ደግሞ ትክክለኛ ሳይሆኑ ኮኦርዲኔትድ ግን የሆኑ አካውንቶችን ኢትዮጵያ ውስጥ ዘግቻለሁ ብሏል። እንግዲህ እነዛን አካውንቶች ያያያዛቸው ከኢትዮጵያ መንግስት የስለላ ተቋም ከኢንሳ ጋር ነው ማለት ነው። እነዛን አካውንቶች ዘግቷል። ከአንዱ ከፕላትፎርም የተወሰደ ጥሩ እርምጃ ነው። ፌስቡክ እንግዲህ ትልቅ ካምፓኒ ነው። ከዛ የተወሰደ ጥሩ እርምጃ ነው ብዬ አስባለሁ። ከዛም ባሻገር የተለያዩ የጥላቻ ንግግሮች አሉ። እነዛን በተመለከተ ወደ ዘጠና ሺህ የሚደርሱ አንስቻለሁ ከፕላትፎርሜ ብሏል ፌስቡክ በመግለጫው ማለት ነው። ይሄ እንግዲህ የተደረገው ከምርጫው በፊት ነው፣ ለኢትዮጵያ ምርጫ የተዘጋጀው ነው በሚለው መግለጫው ማለት ነው። ይህም በጣም ጥሩ ጅምር ነው፣ ግን በቂ አይደለም። በመጪው ጊዜ የዲጂታል ልዕቀትን በማስፋፋት ግጭትን ሳይሆን መግባባትን የሚመርጥና በቀላሉ በተሳሳተ መረጃ የማይሰናክል ህብረተሰብ መገንባት ግድ እንደሚል የሚናገረው ወጣት አጥናፍ ለዚህም መንግስትና የሲቪክ ማህበራት ያላቸውን መዋቅር ተጠቅመው የህብረተሰቡ የዲጂታል ልዕቀት እንዲዳብር ማድረግ ይጠበቅባቸዋል ይላል። በመድረኩ ላይ ከርዕሰ ጉዳዩ ጋር ተያያዥነት ያላቸው ጉዳዮች ተነስተው ሰፊ ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ መርሃ ግብርን ነው። ቀጣዩ ዘገባ ወደ ኤርትራ ይወስደናል። ናትናኤል ሄኖክና ኪሩቤል ሄኖክ የተባሉ የ15ና የ13 ዓመት ወንድማማቾች ለርን ዶት ኔት ሲሉ የሰየሙትን ለመማር ማስተማር ሂደት የሚረዳ የራሳቸውን ሶፍትዌር ሰርተዋል። ለርን ዶት ኔት ከአንደኛ ደረጃ እስከ ኮሌጅ ላሉ ተማሪዎች እንዲሁም በግል በመማር እውቀታቸውን ለማዳበር ለሚፈልጉ ሰዎች በትግርኛና እንግሊዝኛ እንግሊዘኛ የተዘጋጀ የትምህርትና ተጨማሪ አጋዥ መረጃዎችንም የያዘ እንደሆነ ይናገራሉ። ብርሃነ በርሃ ናትናኤል የ13 ዓመትና የ9ኛ ክፍል ተማሪ ሲሆን ክሩቤል ደግሞ የ13 ዓመትና የስድስተኛ ክፍል ተማሪ ነው። እነዚህ ሁለት ወንድማማቾች በመማር ማስተማር ሂደት አጋዥ እንደሆነ የገለጹት ለርን ዶት ኔት የሚል መጠሪያ የሰጡትን የራሳቸውን ሶፍትዌር ወይ የኮምፒውተር ፕሮግራም ሰርተዋል። ለርን ዶትኔት የተባለው የትምህርት መረብ በዌብሳይት የሚደረግ የመማር ማስተማር ሂደትን ለማሳደግና የመደበኛ ትምህርትን መከታተል ለማይችሉ ትምህርት ፈላጊዎች የመደበኛ የትምህርት አገልግሎትን ተጠቃሚ ለማድረግና የተለያዩ የእውቀት ደረጃ ያላቸውን ተማሪዎች ክፍተታቸውን እንዲሞሉበት እንዲሁም የተለያዩ የትምህርት መረጃ ግብአቶችን በመረቡ በማካተት ተማሪዎችና ወጣቶች የፈጠራ አቅማቸውን እንዲያሳድጉ ታስቦ የተሰራ እንደሆነ ከመስራቾቹ አንዱ የሆነው ናትናኤል ለቪኦኤ ተናግረዋል። ለርን ዶት ኔት በትግርኛና እንግሊዝኛ የተዘጋጁ ጥቅልል የትምህርት መረጃዎችን ያቀፈ እንደሆነም የ15 ዓመቱ ናትናኤል ጨምሮ አስረድተዋል። ናይ ኔትወርክ ሶፍትዌር ኤርትራውያን መንእሰያት ንክመሃሩን ንክባልሓቱን ንክተባራት ተባሂላ ሰሪሐ። ለርን ዶት ኔት የትምህርት መረብ የኔትወርክ ሶፍትዌር ነው። ኤርትራውያን ተማሪዎችና ወጣቶች የትምህርትና የፈጠራ አቅማቸውን እንዲያሳድጉ ለማበረታታት ተብሎ የተሰራ ነው። አንድ ጠቅለል ያለ አቃፊ ፕላትፎርም ሆኖ የተለያዩ የዌብሳይት አፕሊኬሽኖችና የኔትወርክ ሶፍትዌሮችን የያዘ ነው። ቨርዥን አንድ ነጥብ ዜሮ ብለን የሰየምነው ደግሞ በትግርኛና እንግሊዝኛ እየተዘጋጁ የተለያዩ የዕድሜ ደረጃ ላሏቸው ተማሪዎችና ሌሎች ሰዎች ተብሎ እየተዘጋጀ ነው ብለዋል። ለርን ዶትኔት የትምህርት መረብ ከአንደኛ ደረጃ እስከ ኮሌጅ ያሉትን በካሪክለም የተዘጋጁ የትምህርት ግብዓቶችና ተጨማሪ አጋዥ መረጃዎችን የያዘ በመሆኑ ብዙዎችን ተጠቃሚ እንደሚያደርግ የጠቆመው ናትናኤል አጠቃቀሙን በተመለከተ ተከታዩን ብሏል። ደቀም ዚ ዲጂታል ላይብራሪ ኣትትከል ንእሽተይ ሚኒ ኮምፒውተር ወይ ከዓ ናይ ፕሮግራሚንግ ኮምፒውተር ኣላ ራዝቤሪ ፓይ ትበሃል ንዓ አሽዑ ከም ሰርቨር ተጠቂሞም አብ ሓደ ቦታ ሰትገብርዋ ማለት እዩ። በትምህርት ቤቶች ውስጥ ልክ እንደ ዲጂታል ላይብረሪ ነው የሚተከለው። አንድ እንደ ሰርቨር የምታገለግል ሁሉንም የትምህርት መረጃዎችን የያዘች ራስቤሪ ፓይ የምትባል የኮምፒውተር ፕሮግራሚንግ ታግዘው በአንድሮይድ ሞባይልና ላፕቶፕ ለርን ዶት ኔት አፕሊኬሽንን በመጫን ያለ ገመድ መረጃ ማግኘት ያስችላቸዋል። በአይሲቲ ላቦራቶሪ ደግሞ ሁሉንም ኮምፒውተሮች ከሰርቨሩ ጋር በገመድ በማገናኘት መጠቀም ያስችላል። ብለዋል። የሶፍትዌር የኮምፒውተር ፕሮግራም በጣም ውስብስብና በዘርፉ ጠለቅ ያለ እውቀትና ክህሎትን የሚጠይቅ ቢሆንም እነዚህ ሁለቱ ወንድማማቾች ከሶስት ዓመት ዕድሜያቸው ጀምረው ከላፕቶፕ ጋር እንደተዋወቁና ከዛም ባለፈ እንደ ዎርድ፣ ኤክስኤልና ፓወርፖይንት የመሳሰሉ የማይክሮሶፍት መተግበሪያዎችን በጥልቀት ማወቅ እንደቻሉ የተናገረው ናትናኤል በ2010 በላኬፍ ሶሉሽን ማሰልጠኛ ማዕከል ሄፕኮስ የሚባል ብሎኮችን በመገጣጠም የሚሰራ ቀለል ያለ የፕሮግራሚንግ ኮርስ በመውሰድ ከፕሮግራሚንግ ቋንቋ ጋር እንደተዋወቁና በኮሮና ወረርሽኝ ምክንያት የእንቅስቃሴ ገደብ በተጣለበት ወቅትም የተለያዩ መጽሐፍቶችና የቪዲዮ ትምህርቶችን በቤታቸው በማጥናት ና በመከታተል ለርን ዶትኔት የተባለውን የትምህርት ሶፍትዌር እንደሰሩ አስረድቷል። በአናሎግ የሚሰጠውን የትምህርት ሂደት ወደ ዲጂታል በመለወጥ ለሁሉም የሕብረተሰብ ክፍል በያለበት ተደራሽ ለማድረግ እንደሰሩት የተናገረው የ አስራ ሶስት አመቱ ኩሩቤል በበኩሉ ፕሮጀክቱን በያዝነው አመት ጥር ወር ላይ ጀምረው ግንቦት መጨረሻ ላይ ከተለያዩ ተቋማት የተውጣጡ የዘርፉ ባለሙያዎችን በመጋበዝ ባደረጉት ሙከራ ጠቃሚና ተስፋ ሰጪ አስተያየቶችና ሀሳቦችን እንዳገኙ ተናግረዋል። ወደ ሀያ የሚጠጉ የተለያዩ መተግበሪያዎችንና ሶፍትዌሮችን እንደሰሩ የገለጸው ኩሩቤል ከእነዚህም አራቱ በስራ ላይ እንደዋሉ አስረድተዋል። هذا يكون هناك أيضاً أعمال في <applause> المنزل ወደ 20 የሚጠጉ ትናንሽ አፕሊኬሽኖችና ሶፍትዌሮችን ሰርተናል። ከነዚህም አራቱ በስራ ላይ ውለው ሰዎችና ተቋማት እየተጠቀሙባቸው ይገኛሉ። ከእነዚህም መካከል የተለያዩ ግጥሞችን የያዘ አፕሊኬሽን በኮምፒውተር የሚሰራ የሚላኩ ወቅታዊ የስራ መረጃዎች ለመቆጣጠር የሚያስችል የፋይናንስ መቆጣጠሪያ ለፋይናንስ ሚኒስቴር ሰርቼ ላቸዋለሁ የተማሪዎችን መረጃ የያዘ የመቆጣጠሪያ ዳታቤዝ ኮንትሮሊንግ ሶፍትዌር እና ቱል ኪትሶችን መጥቀስ ይቻላል። አሁን ላይ ደግሞ የአውሮፕላን ቲኬት በኦንላይን ለመመዝገብ የሚያስችል የራሴን ዌብሳይት እየሰራው ነው። በአጠቃላይ በጋራና በተናጠል ለመስራት ያቀድናቸውና የጀምርናቸው በርካታ ፕሮጀክቶች አሉን ብለዋል። ለርን ዶትኔት የትምህርት መረብ፣ የተለያዩ መጽሐፍት፣ የሞባይል መተግበሪያዎችና የትምህርት ቪዲዮዎችንና ጨዋታዎችን ያቀፈ አራት ስቶሮች፣ ተማሪዎች የፈጠራ ስራዎቻቸውን የሚያቀርቡበትና ዝንባሌያቸውን የሚያሳድጉበት፣ ለጥያቄያቸው መልስ የሚያገኙበት፣ ከፍ ያለ አቅምና የእውቀት ደረጃ ያሏቸው ተማሪዎችን የሚያቀፍ ክለብ፣ ሙዚቃ የሚማሩበት፣ የአስቸኳይ እርዳታ የሚያገኙበት ለዕለት ተዕለት የሕይወት ጉዞ የሚያግዙ መረጃዎችና የሳይንስ ሀቆችን የያዙ ጽሁፎች የስኬታማ ሰዎች የሕይወት ተሞክሮና ጠቃሚ ምክሮች እንዲሁም አዳዲስና ወቅታዊ መረጃዎችን ያካተተ እንደ ዊኪፔዲያ የመሳሰሉ የመረጃ ምንጮችን ያጠቃለለ ሁሉን አቀፍ የትምህርት መረብ እንደሆነ የመረቡ መስራቾች ናትናኤልና ክሩቤል ነግረውኛል። በሚቀጥሉት ቅርብ ወራት ለርን ዶት ኔት የተባለውን የትምህርት መረብ በተመረጡ ትምህርት ቤቶች ለሙከራ እንደሚያቀርቡት የተናገሩት መስራቾቹ ናትናኤል እና ክሩቤል ከተለያዩ ስፖንሰሮች ጋር በመተባበር ሶፍትዌሩን በኢንተርኔት ላይ በመጫን ለተጠቃሚዎች ተደራሽ ለማድረግ እየሰሩ እንደሆነ ተናግረዋል። በመጨረሻም ከፍ ያለ አቅም ያላቸው ተማሪዎችና ወጣቶችን የሚያቅፍ ሳይክሎን ቲም መመስረታቸውን ጠቅሰው ተመሳሳይ አቅምና ፍላጎት ያሏቸው ተማሪዎች ለርን ኔት 120 አት ጂሜል ዶት ኮም በሚለው አድራሻ ተመዝግበው አባል መሆን እንደሚችሉ ጠቁመው የአብረን እንስራ ጥሪ አቅርበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርህን ለቀደሙ ዘገባ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ለትግራይ ሕዝብ ያለንን ሀሳብ ለዓለም አቀፉ ማህበረሰብም ያለንን ቦታ ለመጨረሻ ጊዜ አሳይተናል ያሉት ጠቅላይ ሚኒስትር አብይ አህመድ ለህዝባችን ስንል የከፈትነው ዋጋ ባልገባቸው ደካሞች ምክንያት ውጤት አላመጣም ሲሉም ተናግረዋል። በሌላ በኩል መከላከያ ሰራዊት ትዕዛዝ በሚደርሰው ጊዜ አስፈላጊውን እርምጃ ሊወስድ በሚችል ቁመና ላይ እንደሚገኝም አስታውቀዋል። ኬኔዲ አባተ ራሱን የትግራይ መከላከያ ኃይል በማለት የሚጠራው በህወሀት የሚመራው ኃይል አላማጣንና ኮረምን መቆጣጠሩ ከተገለጸ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጽሁፍ ባወጡት መግለጫ ጁንታ ብለው የገለጹትን ህወሀትንና ዓለም አቀፉን ማህበረሰብ ተችተዋል። በማህበራዊ ድረገጾቻቸው ባሰፈሩት መግለጫ ለትግራይ ህዝብ ያለንን ሀሳብ ለዓለም አቀፉ ማህበረሰብም ያለንን ቦታ ለመጨረሻ ጊዜ አሳይተናል በማለት ጠቅላይ ሚኒስትሩ በሰብአዊነት ላይ የተመሰረተ የተናጠል ተኩስ አቁም መደረጉን አስታውሰዋል። አክለውም ሰላም የተወሰነ ዋጋ እንደሚያስከፍለን ብናውቅም ይህ ግን የመጨረሻ ሰላማዊ እድል ነው ካሉ በኋላ የሰላም መንገድ ሊዋጥለት አልቻለም በማለት ህወሀትን ወንጅለዋል። ህወሀት ህጻናትንና ወጣቶችን ባደንዛዥ እጽ እያሳበደ ወደ ጦርነት እየማገደ ይገኛል ሲሉም የገለጹ ሲሆን የመከላከያ ሰራዊቱ እነዚህን ህጻናት ወታደሮች የመታደግ ሞራላዊ ግዴታ ወድቆበታል ብለዋል። ጠቅላይ ሚኒስትር አብይ ለህዝባችን ስንል የከፈልነው ዋጋ ባልገባቸው ደካ ድካሞች ምክንያት ውጤት አላመጣም ሲሉም በመግለጫቸው አንስተዋል። ህውሃት የኢትዮጵያ ህልውና ቀንደኛ ጠላት መሆኑን ደግሞ እያስመሰከረ ነው። ይህንንም መላ ህዝባችንን አስተባብረን እንቀለብሰዋለንም ነው ያሉት። የውጭና የውስጥ ጠላቶች ተናበው ጥቃት መክፈታቸውንም ጠቁመው በአንድ በኩል ሰብአዊ እርዳታ እንዲቀላጠፍ እየሰራን፣ በሌላ በኩል የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉም አክለዋል። ከሰብአዊ እርዳታ ጋር በተያያዘ በእርሳቸው አገላለጽ ጁንታው ዋሻ ውስጥ ገብቶ ህዝብ በረሃብ ሊያልቅ ነው እያለ ሲያላዝን የነበረ ሲሆን ለህዝቡ ሲባል ሰብአዊ የተኩስ አቁም ሲደረግ ደግሞ የረሃቡን አጀንዳ ትቶ የጦርነት ነጋሪት መጎሰም ጀመረ ሲሉ ጠቅላይ ሚኒስትሩ ገልጸዋል። በዚህ ረገድ አለም አቀፉ ማህበረሰብም ስለ እርዳታና ስለ ረሃብ ሲናገር መቆየቱን ዘንግቶ ህወሀት ህጻናትን ሲያሰልፍ እንኳን ዝምታን መርጧል ሲሉ ተችተዋል። የእርዳታ መግቢያ ኮሪደሮችን የግጭት ቦታዎች ሲያደርጋቸው የእርዳታ ድርጅቶች አሁንም መንግስትን ለመውቀስ እንደሚቃጣቸውም የገለጹት ጠቅላይ ሚኒስትሩ እነዚህም ሁሉ ከግምት በማስገባት መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ብለዋል። ህዝባችን ከሐሰተኛ መረጃዎችና ከጠላት ፕሮፓጋንዳ ራሱን እንዲጠብቅ ሲሉ ያሳሰቡት ጠቅላይ ሚኒስትር አብይ፣ የውስጥና የውጭ ኃይሎች ፕሮፓጋንዳቸውን አቀናጅተው ህዝብን ለመከፋፈል እየሰሩ ነው ሲሉም ነው የገለጹት። በመሆኑም ህዝቡ እንደ አንድ ሰራዊት ሆኖ ለሀገሩ ህልውና በመቆም የመከላከያ ሰራዊቱን በሁሉም ነገር በመደገፍ የውጭውን ጫናና የውስጡን ትንኮሳ እንዲመክትና እንዲቀለብስ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ከማለት ውጭ ስለሚወሰደው እርምጃ በግልጽ ያሉት ነገር የለም። ይሁን እንጂ የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌትናል ጀኔራል ባጫ ደበሌ አመሻሽ ላይ በሰጡት መግለጫ ህወሓት በኮረምና አላማጣ የሚገኙ ውስን የሰራዊቱ አባላትን ለመደምሰስ ሙከራ ማድረጉን ተናግረዋል። ሁሉም የሰራዊት አባላት ማን የት ቦታ ይሆናል የሚለው እንቅስቃሴ ውስጥ እያለን ሁሉም እንደሚያውቀው ድሮም ኮረምና አላማጣ አካባቢ ሰራዊት አልነበረንም። ነገር ግን ደግሞ ለዚሁ ስራ ያመች ዘንድ ኃይል ማስቀመጥ ነበረብን። አነስተኛ ኃይሎችን እንደገና የአካባቢ ኃይሎችን ማስቀመጥ ስለነበረ የተቀመጡት የእኛ የመከላከያ ኃይልና የአካባቢ ኃይሎች፣ ተናጠል የተኩስ ማቆም ስምምነቱ አጋጣሚ በመጠቀም ይህንን እኛ መቋቋም ሳናገር እናጠቃለን በሚል ይህን ኃይላችንን አጥቅቶ ለመደምሰስ ሙከራ አድርገዋል። ሰራዊቱ ሙሉ ኃይሉን በመጠቀም በህወሀት ኃይል ላይ ጥቃት ለመሰንዘር በመዘጋጀት ላይ እንደሚገኝም ሌትናል ጀኔራል ባጫ ገልጸዋል። አንድ ህዝባችን፣ ወገኖቻችን መረዳት ያለባቸው ወታደራዊ ስራ በወታደሮች ብቻ የሚከናወን እንጂ በአክቲቪቲዎች የሚከናወን ስላለ በዚህ የተነሳ የት ቦታ መቼ መከላከል አለብኝ መቼ ማጥቃት አለብኝ የሚባለውን ነገር እኛ በውሳኔ ወስነን እየሰራን ያለነው ነገር ነው። ጉዳዩ ውጊያ ነው። ውጊያው ደግሞ ኢትዮጵያን እንደ ሀገር የማስቀጠል እንደ ሀገር ወያኔ የፈለገው ኢትዮጵያን የመበተን ፍላጎት የማይሳካ መሆኑን ማሳየት ብቻ ሳይሆን ማረጋገጥ ማስፈላጊ ስለሆነ ሁሉንም ኃይላችንን በመጠቀም መቼ፣ የት ቦታ ማጥቃት እናደርጋለን የሚለውን ነገር በሚገባ እየሰራን እንገኛለን። ሰራዊቱ ጦሩን በማንኛውም ስፍራ እንዳመችነቱ በማንቀሳቀስ ለውጊያ እንደሚዘጋጅ ተናግረው መች እርምጃ መውሰድ እንደሚጀመር ግን አንገልጽም ብለዋል። እየተዋጋን ያለነው ለኢትዮጵያ ድንበር ነው። የእኛ ድንበር ምረብ ነው። ማንም አጉራ ዘለልና የመንደር ዱርዬ ተነስቶ ኢትዮጵያን ለመበጣጠስ የሚፈልገውን የማይቻል መሆኑን ማሳየት እንጂ እኛ እንደ መከላከያ ሰራዊት የት ቦታ መቀመጥ እንዳለብን በፊትም መቀመጥ ያለበትን ቦታ ስንወስን እግር የሚባለው ቦታ ነው የተቀመጥነው ብለን ከማንን ጋር ኮሚኒኬተር አደረግንም አልተነጋግርንም፣ እና በማንኛውም ሰዓት የሚያስፈልገውን መሬት ትል ወደ ውስጥም የሆኑ ወደ በፈለገው አይነት መንገድ እንቅስቃሴ አድርገን የወያኔን ግብአተ መሬት የአሸባሪውን ጁንታ ግብአተ መሬት የምናረጋግጥ ካልሆነ በስተቀር እሱ በሚፈጥረው ፕሮፓጋንዳ ሰለባ ሆኖ ማንኛውም ህዝባችን ጆሮ ሊሰጠው የሚገባ ነገር አይደለም። የት ቦታ መቼ ትዋጋላችሁ የሚለው ነገር ወታደራዊ ጉዳይ ስለሆነ ይህን ልገልጽላችሁ አልፈልግም። መቼ፣ እንዴት፣ የት ቦታ ምን አይነት ስራ ይሰራል የሚለው ነገር እየሰራንበት ይገኛል። ህዝባችን ይሄንን መከታተል አለበት። የመከላከያ ሰራዊት የኢትዮጵያን አንድነት ለማረጋገጥ አስፈላጊውን መስዋዕትነት ለመክፈል ከማንኛውም ጊዜ በላይ ዝግጁ ነው ሲሉም ነው ሌተናል ጄኔራል ባጫ የገለጹት። መንግስት የተናጠል ተኩስ አቁም ቢያውጅም ህወሀት ትንኮሳ ካደረገ ከባድ አጸፋዊ እርምጃ እንደሚወሰድበት ሌተናል ጄኔራል ባጫ ደበሌ ከሁለት ሳምንታት በፊትም መግለጻቸው ይታወሳል። የመከላከያ ሰራዊት ትዕዛዝ በሚደርሰው ጊዜ አስፈላጊውን እርምጃ ሊወስድ በሚያስችለው ቁመና ላይ እንደሚገኝ የሰራዊቱ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነም ለአዲ የአዲስ ዘመን ጋዜጣ በዛሬ ዕለት ገልጸዋል። የህወሀት ኃይሎች በደቡብ ትግራይ በኩል በራያ ኮረምንና አላማጣን ከመቆጣጠራቸው ባለፈ በምዕራብ ትግራይም ውጊያ ስለመኖሩ በመገለጽ ላይ ነው። ህወሀት በአማራ ክልል ተወረዋል ያላቸውን የትግራይ ግዛቶች እስኪያስመልስ ውጊያውን እንደሚቀጥል በተደጋጋሚ የገለጸ ሲሆን ኮረምንና አላማጣንም በውጊያ ማስለቀቁን ነው ያስታወቀው። መንግስት በአንድ ወገን የወሰደውን የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም ህወሀት መሰረተ ሰፊ የሆነ ወረራና ጥቃት ማድረግ ጀምሯል፣ ያለው የአማራ ክልል መንግስት ከዛሬ ጀምሮ ከመከላከል ወደ ማጥቃት መሸጋገሩን በኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በኩል አስታውቋል። ከኢትዮጵያ ፌዴራል መንግስት ከመከላከያ ሰራዊትና ከአማራ ክልል የተሰጡትን የዛሬ መግለጫዎች በተመለከተ እስካሁን ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ሲዩም በመስተንግዶ ኤልያስ አስማሪያ ደግሞ በድምፅ ምህንድስና አብረናችሁ ነበር ይህ ነገሶ የበለን መልካም ምሽት